በኦሮሚያና በኢትዮጵያ ሶማሌ ክልል አዋሳኝ ድንበሮች ላይ የተከሰተው ግጭት አሁንም ለሰዎች ሞት፣ መፈናቀል፣ መቁሰልና ለንብረት መውደም ምክንያት ሆነው ቀጥለዋል። በኦሮሚያ ክልል የተመሰረተው ከአስር በላይ አባላት ያሉት ኮሚቴ ለተፈናቀሉ ሰዎች መጠለያ፣ አልባሳት፣ ምግብና የመጠጥ ውሃ እያቀረቡ መሆኑን በተለያዩ ጊዜያቶች አስታውቋል። የኦሮሚያ ክልል የመንግስት ኮሚኒኬሽን ኃላፊ አቶ አዲሱ አረጋ የተፈናቀሉትን ሰዎች በኦሮሚያ ዞኖችና ከተሞች ውስጥ በአጭር ጊዜ ውስጥ ለማስፈር መታቀዱን ባለፈው ሰኞ በፌስቡክ ገጻቸው ዘግቧል። የተፈናቀሉት ሰዎች ቋሚ መጠለያ ማግኘት እንዳለባቸው ኮሚቴው መወሰኑን የኮሚቴው አባል የሆኑት ሼክ አህመድ ዛኪር ሼክ መሐመድ ሳሌ ሄዶች ቤሌ ተናግረዋል። ዱርሰላተሙ ቀቡ አባ ወራ ማፊ አባ ወራ ቀብዱ ሲኔ ቅድሚያ ሊሰጣቸው የሚገባው ለአባ ወራዎች መሆኑ ተወሰነ። ከዛ ውስጥም አስር ሺህ አባ ወራዎች ተመርጠዋል። በአጠቃላይ ወደ 50 ሺህ ሰዎችን ለማስፈር ዝግጅት እያደረግን ቦታዎቹን እያመቻቸን እንገኛለን። ሰዎቹን ለማስፈር የተመረጡት ቦታዎች ከፍንፍኔ አዳማ መካከል የሚገኙ ከተሞች መሆናቸውን እንዲህ ሲሉ ሼክ አህመድ ይናገራሉ። አዳማ አንድ ሺ አባወራዎች፣ ሞጆም አንድ ሺ፣ ቢሾፍቱም አንድ ሺ፣ ዱከም አንድ ሺ፣ ገላን አንድ ሺ፣ ሰበታ፣ ቡራዩ፣ ሱሉልታና ለገጣፎም ይህን ያክል ቁጥር ያላቸው አባወራዎችን የማስፈር ስራ ላይ እንገኛለን። ሁለት ሺህ አባወራዎችን ደግሞ በፊንፊኔ ለማስፈር ከሚመለከታቸው የከተማው ባለስልጣናት ጋር እየተነጋገርን ነው። ፈልማ በጅግጅጋ በንግድ ስራ ላይ ተሳትፎ እንደነበረ የምናገረው ደረጀ ጌታቸው አሁን በአዲስ አበባ የሪፍት ቫሊ ዩኒቨርሲቲ በጎተራ ቅርንጫፍ ላለፉት ሶስት ወራት ሰፍሮ እንደሚገኝ ለዶች ቤሌ ይናገራል። በግቢውም ውስጥ ሁለት ሺህ አባወራዎች አሉ፣ ግን የቤተሰብ አባላት ወደ ስድስት ሺህ ሰዎች እንደሚደርሱም ጠቅሰዋል። በኦሮሚያ ክልል በኩልም ይሁን ከኮሚቴዎቹ እንዲሁም ከአዲስ አበባ ከተማ አስተዳደር ስለ ቋሚ መኖሪያ ቦታ የማግኘት ሙከራን በተመለከተ እንዲህ ይላል። እዚህ በአዲስ አበባ አስተዳደር በኩል ብዙ ጥያቄ ነው እየጠየቅ ነው ያለ፣ ነው በእርግጥ መድረስ አልቻሉም። በወቅቱ ቶሎ መምጣት አልቻሉም። ከወር በኋላ ነው ኦሬዲ እነሱ እዚህ መደኛን እዚህ መኖራችን ራሱ እንዴት ናት ምናምን ሌሉ ነው የቻሉት ማለት ነው። በስንት ሰዎች ደውለው ምን ብለው ማለት ነው። በግፊት ባለፈው አንድ ሰው መጥቶ ነበር ከከንቲባው ቢሮ እና እስቲ ልናሳፍራችሁ አቅደናል የሚል ወሬ ብቻ ነው። የት ጋር እንዴት ምን አሰፋፈር ሁኔታም ብዙም ብቴል መረጃ አይደለም። እናሳፍራቸዋለን ተወስኗል እና በቅርብ ጊዜ የሚል መረጃ ነው የተሰጠን ማለት ነው። ሰዎችን ወደ ሌላ ቦታ የማስፈር ውሳኔ የኮሚቴው ሳይሆን የተፈናቃዮቹ ነው ይላሉ ሼክ አህመድ። ከሃሮማያ ዩኒቨርሲቲ የመጡ ባለሙያዎች የተፈናቃዮችን ፍላጎት ሲጠይቁ በደህንነት ስጋት ምክንያት ወደ ቀድሞ ቦታቸው መመለስ እንደማይፈልጉና ከላይ የተጠቀሱት ቦታዎች መስፈር እንደሚፈልጉ ተረጋግጦ እንደሆነ ሼክ አህመድ ጨምሮበታል። በተጠቀሱት ቦታዎች ቀደም ብሎ የውሃ፣ የመንገድና የኤሌክትሪክ መስመሮች ቢኖሩም የመኖሪያ ግንባታና ቀሪው አገልግሎቶች በተመለከተ ሼክ አህመድ እንዲህ ይላሉ ለአንድ አባወራ የሚሰጠው መሬት 15 ካሬ ሜትር ነው። ከዚህ መሬት ውስጥ በ40 ካሬ ሜትር ላይ ቤቱ ይገነባል። በዚህ መሬት ላይ ለጊዜው የቆርቆሮ ቤት ነው የሚሰራላቸው። መጸዳጃ ቤት አንድ ይገነባ እና በቱቦ ከየቤታቸው ወደ ጉድጓዱ እንዲገባ ይደረጋል። የኦሮሚያ ክልላዊ መንግስት ወደ ድሮ ቦታቸው እንዲመለሱ ማስገደድ መብት የለውም የሚሉት ሼክ አህመድ ክልሉ ያለው ኃላፊነት የነሱን ደህንነትና በቀድሞ ቦታቸው ላይ ያለውን ሀብታቸውን የማስጠበቅ መሆኑን ይናገራሉ።